ተከታዩ ወደ ትንታኔ የሚወስደን ክፍለ ጊዜ ነው። አድማጮች በኢትዮጵያ የተለያዩ አካባቢዎች እየተከሰቱ ያሉ ወይም እየታዩ ያሉ ግድያዎችና ግጭቶችን ለማስቀረት አገሪቱን በፍጥነት ወደ ዲሞክራሲያዊ ስርዓት ማስገባትና ፍትሐዊ እና ህጋዊ ተቋማትን መገንባት አስፈላጊ ነው ሲሉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገለጡ። ጠቅላይ ሚኒስትር አብይ አህመድ እስካሁን ያከናወኗቸውን መልካም ጉዳዮች የሚያጠናክር አገሪቱን ወደ ተረጋጋ ሁኔታ የሚመልስና የወደፊቱንም አቅጣጫ አመላካች የሆነ የጠርጊያ መንገድ ሊያሳዩን ይገባልም ብለዋል። ጽዮን ግርማ አቶ አበባ እያሌውን ከአዲስ አበባ ዩኒቨርሲቲ የሕግ ባለሙያን አቶ ሙሉጌታ አረጋዊንና አቶ ጀዋር መሐመድን ከዚህ ከዩናይት ስቴትስ አወያይታ ተከታዩን አጠናቅራለች። ቅዳሜ ዕለት በሐዋሳ ከተማ ለኤርትራው ፕሬዚዳንት ኢሳያስ አፈወርቂ በተዘጋጀው የእራት ግብዣ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና የኤርትራ ሕዝቦች አብረው ተወልደው አብረው ያደጉ መሆናቸውን ገልጸው ዛሬ የሚቀደደው ጥቁር መጋረጃ እንጂ አዲስ የሚገነባ ነገር የለም ካሉ በኋላ ጉዳዩን ወደ ኢትዮጵያ መልሰው የሰላም ዋጋ አሁንም ያልገባችሁ ባካችሁ ከዚህ ተማሩ ብለዋል። ይህንን ንግግራቸውን በተመለከተ ሶስት እንግዶች አስተያየት እንዲሰጡበት ጋብዣ ጋብዣለሁ። የአዲስ አበባው ዩኒቨርሲቲ የታሪክ መምህር አቶ አበባው አያሌው፣ በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት አቶ ሙልጌታ አረጋዊ፣ በእርግጥ አቶ ሙልጌታ አሁን እዚህ ዋሽንግተን ዲሲ ውስጥ ይገኛሉ። እንዲሁም የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ናቸው። በጉዳዩ ላይ አስተያየት ከመስጠታችሁ በፊት የጠቅላይ ሚኒስትር አብይ አህመድን ንግግር እንስማ። አንዳንድ የሰላም ዋጋ ገና ያልገባችሁ በደቡብ በኦሮሚያ በሶማሌ አንዳንድ አካባቢ ያላችሁ ኢትዮጵያውያን ሰላም ምን ያክል አስደሳች ነገር እንደሆነ አይታችሁ፣ እባካችሁን ዛሬ እንኳን ተማሩ። ኢትዮጵያ ውስጥ በሚያሳፍር ሁኔታ ዛሬም ሰዎች ይሞታል። በሚያሳዝን ሁኔታ ሰዎች ወጥተው መመለስ ይቸገራሉ። ይሄን ነገር የምታደርጉ ያሰባችሁ ወይም የተገዛችሁ ሰዎች ከዚህ ተምራችሁ ወደ ፍቅር ጎዳና እንድትመጡ ምናልባት የመጨረሻ የሆነ ጥሪን ላቀርብላችሁ እፈልጋለሁ። አቶ አበባው አያሌው፣ እንግዲህ እንደሰማችሁ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በኢትዮጵያ ውስጥ ሰዎች ይገደላሉ፣ ይሞታሉ መንግስት፣ የመንግስት ታጣቂዎች ይገድላሉ በሚል ሌሎች መንግስቱን ነው ሲከሱ የሚሰማው አሁን ደግሞ መንግስቱን የሚያስተዳድሩት ሀገሪቱን የሚመሩት ጠቅላይ ሚኒስትር በአንጻሩ እያሉ ነው ኢትዮጵያው ሰዎች ይገደላሉ፣ ሰዎች ይሞታሉ እያሉ እያስጠነቀቁ ነውና ምን አስተያየት አላችሁ በዚህ ላይ? ማንን ነው የሚያስጠነቀቁት? ምንድን ነውስ ይሄ መልእክት? አቶ አበባ እያሌው ከአዲስ አበባ ዩኒቨርሲቲ። እኔ ይሄ ግልጽ መልእክት ይመስለኛል። እስካሁን ሁለት በጣም የታገሷቸው ነገሮች አሉ። አንደኛ በድሮ የተመሰረተ ካድሬ አለ፣ ያው ህወሓት በምታንጸው ሷ ሰርታ ባለበሰችው የሚጓዝ አሁን ደግሞ መሪዎች ህዝብ ህዝብ ሲሸቱ መሪዎች ህዝብ ህዝብ ሲሉ ይሄ ያልተዋጠላቸው በድሮው እንትን የተፈፉ ካድሬዎች አሉ። እነሱን የግድ ማስታገስ መኖር አለበት። ሁለተኛ ደግሞ ትልቁ ነገር ምንድን ነው? ይሄ ጥቅም የተነካባቸዋለሁ ሀገሪቱ ውስጥ ምን አለ? አንደኛ ሳይሰሩ ጥቅም ያጋበሱ ሳይሰሩ ሁሉን ነገር እንደው የብልጽግና ማማ ላይ የወጡ ሰዎች አሉ። እነዚህ ናቸው የሀገሪቱን ወደኋላ እንመለሳለን ድሮም አያስፈልገንም። ግጭቶች ሲፈጠሩ በየቦታው ላይ የሚፈጠሩት ሰው ከሰው አልግባባ ብሎ ሳይሆን ትልቁ ነገር ምንድን ነው? ሁለት አንደኛ በካሬ በኩል ሁለተኛ ደግሞ በጥቅመኞች በኩል በነዚህ በኩል ያሉ ሰዎች መታገስ አለ ስታተስኮውን ማስጠበቅ ይፈልጋሉ፣ የድሮውን ማለት ነው። ይሄ ነው ትልቁ ነገር። ይሄንን ግን እንግዲህ ጠቅላይ ሚኒስትሩ የሚታገሱ ከሆነ አይ ለውጡም ላይታወቅ ነው። እነዚህ ሰዎች የሚያስታግሱ ከሆነ ግን የወደፊት እርምጃ ነው ብዬ ወስደዋለሁ። ሲሆን በጣም አመሰግናለሁ። እስቲ አቶ ሙሉጌታ አረጋዊ፣ እርሶም የአዲስ አበባ ዩኒቨርሲቲ መምህር ኖት። በእርግጥ አሁን ዋሽንግተን ዲሲ ቢገኙም እስቲ የእርስዎን አስተያየት እንስማ በዚህ ላይ። እኔ በሁለት መንገድ ነው ማየት የምፈልገው። አንደኛው ማንኛውም መንግስት ህግና ስርዓት የማስከበር ኃላፊነት አለበት እና ጠቅላይ ሚኒስትር አብይም እንደ መንግስት መሪ ህግና ስርዓት ሲደፈር ወይም ሲጣስ የማስከበር ግዴታ አለባቸው። ሰው በዚህ መልኩ ኢትዮጵያ ውስጥ አሁን ልክ ጠቅላይ ሚኒስትር ነው እንዳሉት የተለያዩ ቦታዎች ችግሮች አሉ፣ ህግ የመጣስ ችግሮች። ኦፍኮርስ እነዚህ ችግሮች ምንድን ናቸው ተብሎ ቢጠና ጥሩ ነው። ምንድን ነው ምንጫቸው? ፖለቲካል ናቸው ወይስ ተራ የህግ ጥሰቶች ናቸው? እነሱ ጥናት የሚጠይቅ ይመስለኛል። ለማንኛውም ያፈለገው አይነት ጥሰት ፈጽም መንግስት ተከታትሎ አጥንቶ እርምጃ መውሰድ መብት አለው። በሌላ በኩል እስካሁን ግልጽ ያልሆነው ጠቅላይ ሚኒስትሩ ራሳቸው ምን ብለዋል፣ እስካሁን የነበረው መንግስት ፖሊሶች ሰዎች የሚደበድቡበት የህግ የበላይነት ያልታየበት ጭራሽ ሰዎች እስር ቤት የሚደበደቡበት አክቹዋሊ፣ መንግስት ራሱ ቴሮሪስት ያሉበት ያሉት መንግስት ነው ያለው ስልጣን ላይ። እና በሌላ በኩል ህግና ስርአት ስታስከብሪው፣ ስርአት አለው አሰራር አለ። እና ለዛም ይሆን የህግ ስርአት አለ ወይ? እንዴት ነው የሚከበረው ህግና ስርአት? ስለዚህ የእነዚህ ሁለቱ ባላንስ፣ በቃል በአንድ በኩል ስራቸው እንዲሰሩ ህግና ስርአት ማስጠበቅ አለባቸው፣ በሌላ በኩል ደግሞ ህግና ስርአት የሚጠብቁት ህጋዊ በሆነ መንገድ እነዚህ ሚዛናቸው እስከተጠበቀ ድረስ ጠቅላይ ሚኒስትሩ ያሉት እያሉት እውነታቸውን ነው ብዬ ያስባሉ። በጣም አመሰግናለሁ። አቶ ምልጌታ። አቶ ጀዋር መሀመድ የኦሮሚያ ሚዲያ ኔትወርክ፣ እንደዚሁም በኢትዮጵያ የፖለቲካ ጉዳይ ቀንደኛ ተሳታፊ ሆነው ቆይተዋል። ና ለእርስም ተመሳሳይ ጥያቄ ነው ማነሳው፣ ግን አያይዤ እንደዚህ አይነት ግድያዎች ካሉ፣ የህግ ጥሰቶች ካሉ፣ ፖለቲካ ናቸው ወይም ደግሞ ተራ ወንጀሎች ናቸው የሚለው የሚጣራው በእንደዚህ ያለ ማስጠንቀቂያ ነው ወይ የህግ ስርአት ተቋማት ቶሎ መገንባት ወይም እነሱ ስራቸው እንዲሰሩ ማድረግ አስፈላጊ አይደለም ወይ? ለዚህ ችግሩ መንስኤ ሁለት ይመስለኛል። አንዱ እንደ ተፈጥሯዊ የናቹራል ፕሮሰስ የሚፈጥረው ነገር አለ። ሁለተኛው ማኒፑሌሽን፣ ደግሞ የሰው ሰራሽ አይነት ሂደት አለ። ተፈጥሯዊ የምንለው ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርገው ሽግግር ውስጥ የሚመጣ ለውጥ አለ። አምባገነናዊ ስርዓት ውስጥ የጠመንጃ አገዛዝ ነው ያለው። ሰው ህግን የሚያከብረው ጠመንጃን ስለሚፈራ ወታደራዊ ሀይሉን ጭቆናን ስለሚፈራ ነው። ዲሞክራሲያዊ ስርዓት ውስጥ ደግሞ ሰው ህግን ስለሚያከብር ነው የሚገዛው። እናም ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርግበት ወቅት በፍጥነት የጠመንጃ ህግጋትን በሌሎች ህጎች በዲሞክራሲ ህግጋት ካልተካ ናቸው ክፍተት ይፈጠራል። በዛ ክፍተት ውስጥ ህግ አልበኝነት፣ ሎውለስነት እየተፈጠረ የሚሄድበት ሁኔታ አለ። አንዱ ይሄ ነው መረዳት ያለብን። ሁለተኛው ደግሞ ልክ እንደ አሁን እንዳልኩ ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት በምናደርገው ሽግግር ውስጥ በዛ አምባገነናዊ ስርዓት ውስጥ ከፍተኛ ጥቅም ያገኙ ወንጀል ሲሰሩ የነበሩ ግለሰቦችና ቡድኖች አንደኛ ጥቅማቸውን ለማስከበር፣ ሁለተኛ ደግሞ ከተጠያቂነት ለማምለጥና አጋብተው የያዙትን ንብረት ፕሮቴክት ለማድረግ ለውጥ እያመጣ ያለው አመራር እነሱን ወደ መቅጣትና በተለይ ደግሞ የኢኮኖሚ ሪዲስትሪቢሽን ማድረግ እንዳይችል እሳትን በማጥፋት እንዲጠመድ የማድረግ ስልት አላቸው። ዲፕ ስቴት ምንለው ማለትም በተለይ በደህንነት ውስጥ በኢኮኖሚ ውስጥ ከፍተኛ ተጽዕኖ ያላቸው ግለሰቦች ይሄን ሊያደርጉ የሚችሉበት ሁኔታ አለ። ሁለቱን አብሮ ነው ይሄ ይህ ከሆነ ግን ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለበት? እዛቸው ብዙ የሚያዋጣ አይመስለኝ ከዚህ በፊትም ስለ የነበረው ነገር አለ። የጠመንጃ አገዛዝ በጎዳናዎች ላይ በወጣቱ ተሸንፏል። በመንግስት ደረጃ በጠቅላይ ሚኒስትሩ ዲልጅትማይዝ ተቀባይነት አ ይህ ከሆነ ከሆነ በፍጥነት ወደ ዲሞክራሲያዊ ህግጋት ሀገሪቷ ልትሸጋገር ይገባል። ሦስቱንም እንግዶች አመሰግናለሁ። ነገር ግን እንግዶቹ ምን መደረግ አለበት በሚለው የመፍትሄ ሀሳብ ላይ የሰጡትን ማብራሪያ በነገው ምሽት ፕሮግራማችን ይዘን እንመለሳለን። ጥሩ ጥሩ ስራ ሰርተው የፖለቲካ ምህዳሩን ሰፋ አድርገውታል። ሚዲያዎችን ፈቅደዋል። በሽብር የተፈረጁ ድርጅቶች ያተነስቶላቸዋል። ግን ወደፊት ዲሞክራሲያዊ ስርዓት ለመተካት የሚፈለግ ከሆነ ትልቁ ስራ አልተሰራም። ምርጫ መቼ ነው የሚካሄደው? በምን አይነት ህግጋት ነው የሚካሄደው? በምን አይነት ስርዓት ነው የሚካሄደው? የሚለውን እስከ ዛሬ ጠቅላይ ሚኒስትሩ ምርጫ የሚለውን ቃል ራሱ ሲናገር አልሰማሁትም። ከአምባገናዊ ስርዓት ወጥተሽ ወደ ዲሞክራሲያዊ ስርዓት ማቴጅ ከሆነው ያለው ምርጫ ሁለት። አንደኛ አሁን የተጀመረው ስርዓት አልበኝነትና ብጥብጥ እየተስፋፋ ይሄዳል። ሁለተኛ ጠቅላይ ሚኒስትሩ ደግሞ ያሳዩት ነገር ይመጣል። ምንድን ነው ይሄ፣ ሕግን ከማስፈን ይልቅ በጉልበት የሚበጠብጡት ሰዎች ወደ መጨቀም ፍለግ ይኬዳል። በአንድ ሁለት ሲባል ወደ አምባገነን ስርዓት የሚካሄድበት ሁኔታ ይፈጠራል። እዚጋ አንድ ልጀምር። ጠቅላይ ሚኒስትሩ እኮ ሲሪየስ ከሆነ በዚህ ጉዳይ ላይ አንደኛ ከተቃዋሚዎች ጋር ቁጭ ብሎ መደራደር አለበት። ሁለተኛ ለምሳሌ በኦሮሚያና በሶማሌ ክልል እየተደረገ ያለውን ነገር ማን ያደረገ እንደሆነ ሁሉም ሰው ያርጋል። የጠቅላይ ሚኒስትሩ ኮንሰርን እና ሀሳባቸው ይገባኛል። ሀገር ሰላም የማስከበር ግዴታም እንዳለባቸው ይገባኛል። ግን ኢትዮጵያ አሁን ባለችበት ደረጃ ማንኛውም ኃይል ሊያረጋጋት አይችልም። ማንኛውም ኃይል ወታደራዊ ጣልቃ ገብነት ሊያረጋጋት አይችልም። ኢንፋክት የተረጋጋ ወታደራዊና የደህንነት ተቋም የለንም። አሁን የኢትዮጵያ ችግር ትላንትናም ዛሬም ስለው የነበረው ና ስመክረው የነበረው የኢትዮጵያ ችግር የፖለቲካዊ ችግር ነው። ፖለቲካዊ መፍትሄ እንጂ የሴኪሪቲ መፍትሄ አያስፈልግም። መፍትሄው ሀገሪቷን በፍጥረት ወደ ዲሞክራሲ ማሸጋገር ነው። ይህን ለማድረግ ግም የምመክረው ጠቅላይ ሚኒስትሩና ገዢው ፓርቲ ከተቃዋሚ ጋር ቁጭ ብለው በምን አይነት ምርጫ፣ በምን አይነት ሂደት፣ በምን አይነት ምርጫ ቦርድ ሀገሪቷን ወደ አዲስ መንግስት እናሸጋግራለን ማለቱ ነው ሀገር የሚያረጋጋው እንጂ ወደ ጥቁጢና ወደ ጠመንጃ ከተመለስን አሁንም ሀገር ወደ ማፍረስና ደን ማፋሰስ ነው የምንሄደው። ታቸውም እንዳረጋገጡት ሰዎች አሁንም እየሞቱ ነው፣ ግጭቶች አሉ እያሉ ነው። እኛም በሪፖርታችን ስንሰራ ቆይተናል። አርብ እለት ለምሳሌ ጭናክሰን ውስጥ በሶማሌ ክልልና በኦሮሚያ ክልል ውስጥ ሰዎች መሞታቸውን ስንዘግብ ነበርና በእንደሱ ማምጣት ይቻላል ወይ? የሚፈለገውን ለውጥ ማስቆም ይቻላል ወይ? የሚቻል ይመስለኛል። በአንድ በኩል ይሄ ግጭት ከምንድን ነው የሚመነጨው? መጀመሪያ መጀመሪያ ይሄን መጠየቅ አለብን። ይሄ ግጭት የሚመነጨው አንደኛ ስርዓት አልነበረንም። ምንም አይነት ስርዓት አልነበረንም። አገሪቱ ስትገዛ የነበረው በተጻፈ ስርዓት በህገ መንግስቱ በጸደቀው መሰረት ሳይሆን ባልተጻፈ ህግ ነው ስትመራ የነበረው። ሁለተኛ እያንዳንዱ ክልል የፖሊስ ኃይል አለው የልዩ ፖሊስ ኃይል ማለት ነው። ያንን ያዛም። ስለዚህ በኦሮሚያ እና አሁን በሶማሌ ክልል ላይ የሚከሰተው ምንድን ነው? አንደኛ በመከላከያ ኃይሉ የሚታገዝ ነው የሶማሌ ክልል ልዩ ኃይል የሚባለው ማለት ነው። ሁለተኛ የኦሮሚያን ስንወስደው ደግሞ አንደኛ ህዝቡ አልታጠቀም መሳሪያው ተገፋ እ ሁለተኛ ደግሞ ለሰላም የቆመ ነው። ስለዚህ ይሄ እስከሆነ ድረስ ጠቅላይ ሚኒስትሩ ማድረግ ያለባቸው ምንድን ነው? አንደኛ ትልቁ ነገር ያልተጻፈ ስርዓት አገሪቱን እየገዛ ስለሆነ ያን ያልተጻፈ ስርዓት በተጻፈው መሰረት ያስተዳድሩልን። ሁለተኛ ማስፈራሪያም አይደለም ዛቻም አይደለም። የሰጡት ዛቻ ሳይሆን የሰጡት ምንድን ነው? አይ እርምጃ መውሰድ አለባቸው። እርምጃ ደግሞ ከወሰዱ በተሰጣቸው ስልጣን ማለት ነው። በጠቅላይ ሚኒስትርነታቸው መሰረት ያንን እርምጃ መውሰድ አለባቸው። ዛቻም አይደለም። አለበለዚያ አገሪቱ ምስቅልቅል ውስጥ ትገባለች። አቶ አበባው በጣም አመሰግናለሁ። አቶ ሙልጌታ ምን መደረግ አለበት? ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለባቸው ከዚህ ንግግራቸው ባሻገር የሚለው ላይ አስተያየት ይስጡልን። የህግ ባለሙያም ስለሆኑ ጃዋር ያለው ላይ እስማማለሁ። እውነት ነው። ጃዋር እንዳለው ነው መሆን ያለበት። ባጭሩ ምንድን ነው መደረግ አለበት? አሁን ጠቅላይ ሚኒስትር አብይ የአሮጌ መንግስት መሪ ናቸው። አሁንም መንግስታቸው አሮጌ ነው። ኢህአደግ ነው። አሁን ኢህአደግ እንደነበረው ቀጥሎ እሳቸው የሚፈልጉት አይነት ለውጥ መምጣት የሚችል አይመስለኝም። ሰው ከባድ ችግር ነው የሚጠብቃቸው ወይም ከባድ ኃላፊነት ነው የሚጠብቃቸው አይመስለኝ ጠቅላላ ስርአቱን ሪፎርም የማድረግ የመቀየር፣ ወይም የማስተካከል ስራ ይጠብቃቸዋል። ለምሳሌ ቅድም እንደነካሁት በህግ የሚገዛ ፖሊስ ከሌለሽ፣ በህግ የሚገዛ ፍርድ ቤት ከሌለሽ፣ በህግ የሚገዛ መርማሪ ከሌለ፣ ዐቃቤ ህግ ከሌለ እንዴት ሰዎች መብት የሚጠበቀው? ልክ እንደተባለው ሀገሪቱ በኢትዮጵያ የተለያዩ ሀገራችን ኃይሎች በሚያቀርቧቸው ጥያቄዎች እና ትግሎች በጣም የተወጠረች ሀገር ናት እና እነዚህ ልዩነቶች በህጋዊ መንገድ ማስተናገድ የምትችበት አግባብ ካልፈጠር እንዴት ነው ወደፊት ምትሄጁ? ሰው ጠቅላይ ሚኒስትሩ እኔ ከጠቅላይ ሚኒስትሩ ያደርጋሉ ብዬ የምጠይቀው የምጠብቀው ምንድ ነው ሰው ኮንሲዥን ውስጥ ነው ያለው ይመስለኛል። አሁን የኢትዮጵያ ህዝብ በተለይ በጣም ማስብ የምችል ሰው ጠቅላይ ሚኒስትር አብይ የት ነው መሄድ የሚፈልጉት እስካሁን በገጽ አልነገሩንም እና የሆነ ጠቅለል ያለ ሮድ ማፕ ይሰጡ እንዳልኩት አረገው መንግስት በአዲስ መንግስት የመተካት ስራ አዳዲስ ተቋሞችን ሞ ልክ ጃዋር እንዳለው ዴሞክራቲክ ተቋሞችን ለመፍጠር የጀምሩት ጥሩ ነው ብያስባሉ? እሺ አቶ አበባው የምጨምረው ነገር አለ እያሉ ነው፣ ይቀጥሉ። እኔ ምልሽ ምን መሰለሽ፣ እስካሁን ድረስ አገሪቱ በስርአት አይደለም የምትገዛው። ስርአት የሌለበት ሁሉም ደግሞ ስርአቱን በጠበቀ መንገድ አንደኛ ህግ አስፈጻሚው ራሱ የፓርቲ አባል ነው። ሁለተኛ ደግሞ ህግን ያወጣል ለምትሆም የፓርቲ አባል ነው እንዳለ ስርዓት የሌለባት ሀገር ነው ያለ ያለኮ አሁን አስቸጋሪ የሆነው ምንድን ነው? በድሮው በዛው የተቀዳው ካድሬ ከላይ እስከታች ተሰማርቷል። እነዛን ለመመለስ ነው የሚፈልጉት የተወሰኑ ሰዎች ማለት ነው። ስለዚህ እነዛን ድሮ እንደሚቀነቀነው እንደሚቀነቀነው ዲሞክራቲክ ሴንትራሊዝም ምን ወስነው ይሄን ነው አንድ ስልጣን የተሰጠው ጠቅላይ ሚኒስትር ውሳኔ መውሰድ አይችልም እየተባለ ይሄ ነው አገሪቱ ላይ ችግር የፈጠረው። አሁን ሶስታችሁም፣ እንደ ገባኝ የህግ ተቋማት ወይም ደግሞ የህግ ስርዓት ይኑር ነው አይደለም? ለማጠቃለል ነው አቶ ሙልጌታ ነው ነው አቶ ጀዋር አዎ የህግ ስርዓት ያንንም ደግሞ በዲሞክራሲያዊ ስርዓት በምርጫ አዲስ መንግስት ተመስርቶ ሀገሪቷ በህግ መተዳደር ትጀምር። ሶስታችሁንም በጣም አመሰግናለሁ። አቶ አበባ እያለው ከአዲስ አበባ፣ አቶ ሙሉጌታ አረጋዊ ከዋሽንግተን ዲሲ ግን የሆነ ነዋሪነታቸው በአዲስ አበባ ነው፣ እንደዚሁም አቶ ጀዋር መሀመድ ከዩናይትድ ስቴትስ። ሶስታችሁንም በጣም አመሰግናለሁ እኔ